መንግስት በሰሜን ወሎ ዞን ላስታወረዳ በህገ ወጥ አደረጃጀት ህገ ወጥ ድርጊት ሲፈጽሙ ነበሩ ባላቸው አካላት ላይ የማስተካከያ እርምጃ መውሰዱን የዞኑ የሰላምና እና ደህንነት መምሪያ አስታወቀ። በአንጻሩ ደግሞ እርምጃው ፋኖ በሚል ሰበብ በንጹሐን ላይ የተወሰደ ነው የሚል ወገኖችም አሉ። ተወሰደ በተባለው እርምጃ የሞትና የአካል ጉዳት መከሰቱን አስተያየት ሰጪዎች ሲናገሩ፣ የሰላምና ደህንነት መምሪያው ግን የደረሰው ጉዳት ተጣርቶ ለሕዝብ ይፋ ይሆናል ብሏል። የወሎ ዘጋቢያችን መስፍን አራጌው ተጨማሪ አለው። ለአሜሪካ ድምጽ ሬዲዮ አስተያየታቸውን በስልክ ያደረሱን የአካባቢው ነዋሪዎች እንደተናገሩት ከላሊበላ ከተማ ሰላሳ ኪሎ ሜትር ርቀት ወደምትገኘው በልባላ ጊዮርጊስ ከተማ ወታደራዊ እንቅስቃሴ የተጀመረው ከትናንት ምሽት ጀምሮ ነው። ትናንት ማታ ከተማ አድርጎ በላሊበላ ከተማ ከዛ የተወሰነ ሀይል ደግሞ በሌላ በኩል ስንሰማ በሰቆጣ በኩል ነው ያለፈው። በመሀ ከተማዋ ነው የከበቧት። ከተማዋ ያን ያህል ወታደር የሚያስፈልጋት አይደለችም። በጣም ትንሽ ህዝብ የሚኖርበት ነው። ከዛ ከበባ በማድረግ ብዙ ሰዎች ነው የገደሉት። ሞቱትን ማወቅ እንችላለን። ሳሌ አንዱ ማረጉ ይባላል። ከተማዋ ትንሽ ወጣ ብሎ ነው የሚኖረው። ፋኖ በሚል ሰበብ ነው የተገኘ ወጣት ነው ዝም ብሎ አሁን በዚህ ጭንቀት ላይ ኮሮና ቫይረስ አትውጡ፣ አትግቡ በሚባልበት ሰዓት ከቫይረስ የበለጠ ነው አሁን እንደዛ ህዝብ የሞተው ማለት ነው። እነዛ ፋኖ ተብሎ ስማቸውን እየሰየሙ ለከተማው ጸጥታ ሲደፈርስ ፈጥነው የሚደርሱ የህዝቡን ሰላም የሚጠብቁ አካሎች ነበሩ። ማን ወከላቸው? እንግዲህ የተወከል እንግዲህ ከመንግስት ድጋፍ ያገኘ ይመስለናል እኛ እንግዲህ ከገጠር ነው ያለ ነው። ከህዝቡ ጋርም ሰላም ናቸው ከመንግስት ጋርም ምንም ያደረጉት ነገር የሰሜን ወሎ ዞን ሰላምና ደህንነት መምሪያ ኃላፊ ኮሎኔል ኃይለ ማርያም አምባይ እርምጃው ከመወሰዱ በፊት ግለሰቦቹ ወደ ህጋዊነት እንዲመለሱ ተደጋጋሚ ጥረት ተደርጎ ነበር ይላሉ። እዚህ አካባቢ ያለው አንዳንድ ህገ ወጦች በህገ ወጣት አደረጃጀት ዝም ብሎ ችግር የሚፈጥሩ ግለሰቦች ነበሩ። እነዚያ ግለሰቦች በተደጋጋሚ እርምት እንዲሰጣቸው እንዲስተካከሉ ባለመቻላቸው የተነሳ ያው የማስተካከያ እርምጃ ተወስዷል። አሁን አካባቢው ሰላም ነው። ሰዎች ፈጠሩት የሚሏቸው ችግሮች አሉ። ከመንግስት ህግ ውጭ በቃ ሌባዎች፣ ከማረሚያ ቤት እየጠፉ ነፍስ ያጠፉ ሽፍታዎች አይነት ሰዎች ናቸው። እነዚህ ሰዎች ደግሞ ከመንግስት ቁጥጥር ስር በመሆን የተለያየ ህገ ወጥ አደረጃጀት በመፍጠር ችግር እየፈጠሩ በመገኘቱ የማስተካከያ እርምጃ ተወስዷል። አንዳንድ ሰዎች ፋኖ በሚል ሰበብ ነው ተመቱት የሚሉት አለ እና ለዚህ ምንድን ነው የምላሽ ህገ ወጥ ዘራፊዎች፣ መንገድ ቁሙ የሚዘርፉ ድሃውን የሚበ የሚበዘብዙች ናቸው። እንደዚህ አይነት አደረጃጀት ዛሬ ጠዋት አካባቢ ወደ ብልባላ ተኩስ ልውጥ ነበረ። በተኩስ ልውጥ የሞቱ ሰዎች አለ የሚልም መረጃ ደርሰውን ነበረ። በሞትም በቁስልም አጠቃላይ በተለያየ ነገር ሲሰራ ካለ ይህን እናጣርተን ስፖርት እናደርጋለን። አንዳንድ በማህበራዊ ድረገጾች አስተያየታቸውን ያሰፈረው አካላት ቦታው ከፍተኛ የቱሪስት ፍሰት ያለበት በመሆኑ እርምጃውን በወሰደው እና እርምጃው በተወሰደበት አካል መካከል ዘላቂ የሰላም ድርድር ቢደረግ መልካም ነበር የሚል አስተያየት ሰጥተዋል። በአካባቢው የጸጥታ ኃይሎች እንቅስቃሴ መኖሩ በላሊበላ እና በብልባላ ከተማ የስጋት ድባብ ፈጥሮ እንደነበር ነዋሪዎች ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።